ከተለያዩ የአምቦ ዩኒቨርሲቲዎችና ኮሌጆች የተመረቁ ተማሪዎች ሥራ ባለማግኘታችን ለችግር ተጋልጠናል እያሉ ነው። የሥራ ዕድሎችን ለማመቻቸት የተቋቋመው የቴክኒክ ኮሚቴም ተዳክሟል ብለዋል ቅሬታ አቅራቢዎቹ። በተጨማሪም የሥራ ዕድል እንዲፈጠርላቸው ይሟገቱ የነበሩ ሦስት ወጣቶች መታሰራቸው አስከፍቶናል ሲሉ አስተያየታቸውን ለቪኦኤ የሰጡ ወጣቶች ተናግረዋል። የምዕራብ ሸዋ ዞን አስተዳዳሪ ለወጣቶቹ የሥራ ዕድል ለመፍጠር የተጀመረው ጥረት አልተቋረጠም ሲሉ፣ የአምቦ ከተማ ምክትል ከንቲባ ደግሞ ችግሩን በውይይት እንፈታለን፣ ሥራ ፍጠሩልን በሚል ጥያቄ የታሰረው ወጣት ካለም ይፈታል ብለዋል። ናኮር መልካ ከአምቦ ተጨማሪ አለው። በአምቦና አጎራባች ወረዳዎች ላይ የሚስተዋለውን ስራ አጥነት ሊያቃልል የሚችል ንድፈ ሀሳብ አዘጋጅተው በአምቦ ዩኒቨርሲቲና በባለድርሻ አካላት ውይይት እንደተደረገበት ወጣት ኢብሳ አራርሶ ይናገራል። ከኮሌጅና ዩኒቨርሲቲዎች የተመረቁ ወጣቶች ምልመላም በተዋቀረው ቴክኒክ ኮሚቴ እንደተደረገ ለቪኦኤ ገልጿል። ለስምንት ወራት በተደጋጋሚ ውይይት ካደረጉ በኋላም ተከሰተ የሚለውን ሁኔታ ገልጾልናል። አሁን ለምሳሌ አምቦ ዩኒቨርሲቲ በበኩሉ የዳቦ ማሽን ሰርቼ ለእነዚህ ልጆች ዳቦ ማሽን ሰጥቼ የዳቦ እንዲያከፋፍሉ እድልን አመቻቻለሁ፣ መቅጠር ያለብኝ ቦታ ላይ ቀጥራለሁ ነው ያለው። እንዲሁም የሆመቸው ተቋም ደግሞ መሬት እንሰጣለን፣ መሬቱ ላይ በፈለጉት ተደራጅቶ መስራት ይችላሉ፣ የክፍት የስራ ቦታ ስላለን እዛ ላይም ደግሞ በትምህርታቸው ደረጃ እንቀጥራለን የሚለው ነበር። ይሄ ብቻ አይደለም፣ ብዙ ቃል ነው የተገባው፣ ግን ይሄንን ቃል የሚፈጽም አካል እስከዛሬ አልተገኘም። ሁሉም ነገር በወሬ ቀራ፣ ምንም የተሰራ ነገር የለም። በመጨረሻ ኮሚቴው እንዲፈርስ ሁኔታው ማመቻቸት ጀመሩ። ቴክኒክ ኮሚቴ ተብሎ ነው የተቋቋመው። ለስራ ኮሚቴ የተባለው ግን የሰራው ነገር ምንም የለም። አንድም ሰው ወደ ስራ ሳይገባ ነው ይሄ ኮሚቴ የተበታተነው ማለት ነው። አሁን ሁሉም ተማሪ አቅማቷል። በኮሚቴው ከሚሳተፉ መካከል የእኙማ ኩመላ፣ ባይሳ ድሪባ እና እሸቴ ጫላ የሚባሉ ሶስት ወጣቶች ለምን ስራ ይፈጠርልን የሚል ጥያቄ በማቅረባቸው ከታሰሩ ሳምንት አልፏቸዋል ይላል አራርሶ። እኛ ግን የወከልናቸው የስራ እድል ፈጠራው እንዲቀላጠፍልን በማሰብ ብቻ ነበር ይላል የታሰሩበት ምክንያት እነዚህ ልጆች ዳቦ አብሉን፣ ስራ ሲይዙን፣ ጥያቄያቸው ለራሳቸው የግል ጥቅምም አይደለም እየሰሩ ያሉት እነሱ ወክሎ እየሰሩ ያሉት ከአምስት መቶ ተማሪ በላይ ነው። እነዚህም ደግሞ ኮሚቴ ተብሎ የተዋቀሩት በአስተዳደሮቹ ፍላጎት ነው። ዳቦ ብሉ ነው ስራ ሲዙን ነው እሱ ነበር ጥያቄያችን። ዛሬ ደግሞ ይቅርብን፣ ምግቡም ይቅርብን፣ የታሰሩ ልጆች ይፈቱልን። ትላንት እኮ በፖለቲካው እንኳን የታሰሩ ተፈቷል። ከውጭ በስንት ስደት የወጡ ዛሬ ገብተዋል። ግን ዛሬ በከተማችን በዞናችን ላይ ለእንደዚህ አይነት ጥያቄ መታሰር ምንድን ነው? ሰው ለመብቱ ጥያቄ አንስቶ ለምን ይታሰራል? መልሱ ይሄ ነው ወይ? ወጣት መስከረም ወላና ከቴክኒክ እና ሙያ ኮሌጅ ከተመረቀች ሶስት አመታት ቢያልፉም እስካሁን ስራ እንዳላገኘች ጠቅሳ በራሳችን ኮሚቴ የነደፍነውን ሀሳብ ተግባራዊ አድርጎ ለተወሰኑ ወጣቶች ስራ የሚፈጥር አካል አላገኘንም ብላለች። ይሄም ተስፋ እንዳስቆረጣት ገልጻለች። ጋፊ ኬኛ ስንጋፈኒ ማብኑ እንዴ ብዝኒ የጠየቅናችሁን የስራ ጥያቄ ለምን አልመለሳችሁልንም ነው ያልናቸው። ለምን እንደ ህፃን ያታልሉናል? ከቤተሰብ ጥገኝነት መላቀቅ ነው የምንፈልገው። የስራ እድል እንዲፈጠርልን ነው የምንፈልገው። የሚመለከተው አካል መፍትሄ ይስጠን። አምን የምላሉ ፎርማታን ውፋኬን ነው የአምቦ ምክትል ከንቲባ አቶ ጀግናው ግዛው ወደ መስሪያ ቤቱ በቅርቡ መምጣታቸውን ጠቁመው አሁን ተከሰተ ያሉትን ችግር በዚህ ሳምንት ውስጥ ከወጣቶቹ ጋር ለመምከር እንዳቀዱ ገልጸዋል። ታሰሩ ስለተባሉ ወጣቶችም ተከታዩን ብለዋል። የስራው መነሻ መልካም ሀሳብ ጥሩ ሀሳብ ነው። በጋራ ሆነን ችግራችን እንፍታ ነው እሱ ሀሳብ ተጠናክሮ መቀጠል አለበት እንጂ መዳከም አለበት። ሰልፍ በመጡበት ጊዜም እነዚህ ተወሰኑ ወጣቶች የአምቦ ከተማ ለማውጣትና ከዙሪያውም የተካተቱበት ነው የሚል አለ። አክቹዋሊ ሁሉንም ሰው አላውቅም። በአመጣጣቸው ወቅት ለማወያየት ፍላጎቱ ነበር። ነገር ግን ወጣቶችም ስሜት ውስጥ ስለነበሩ በወቅቱ ከዛ መረጋጋት እስኪመጣ ብንወያይም ውጤት ላናመጣ እንችላለን ማለት ነው፣ ከመጣላት ውጭ። ስለዚህ ወደ ውይይት አልተገባም። ብንወያይ ጥሩ ነበር። አሁንም ደግሞ ጊዜው አላለፈም። ቁጭ ብለን ተወያይተን በውይይት የማይፈታ ችግር የለም። ስራ መፈጠር አለበት፣ መንግስት የበኩሉ ሚና መጫወት አለበት፣ እኛም እንደ ከተማ አስተዳደር መስራት አለብን። ስንሰራ ግን ሁሉ ነገር በአንድ ጊዜ ተፈቶ አያልቅም፣ ጊዜ ይጠይቃል። የታሰረ ወጣት መኖሩን አላቅም። በዚህ መንገድ የታሰረ ካለ እሱን አይተን በጋራ የምናስተካክለው ይሆናል ማለት ነው። መታሰር የለበትም ሰው በጋራ እንፈታለን ማለት የምዕራብ ሸዋ ዋና አስተዳዳሪ አቶ ገዛኝ ከበደ ወጣቶቹ በታሰበው ፍጥነት ወደ ስራ እንዳይገቡ እንቅፋት ሆነዋል የተባሉ አመራሮች ላይ እርምጃ መውሰዳቸውን ገልጸው ቶሎ ወደ ስራ ያልገቡበትን ምክንያት ገልጸዋል። አጠቃላይ በክልላችን የመንግስት ሰራተኞች አዲስ አደረጃጀት ለህዝቡ አገልግሎት በሚመች መልኩ የሰራተኞች ሚደባ ፕሮግራም ተነድፎ እሱ በአዲስ መልክ ስራ ላይ እየዋለ ነው። ከዚህ ጋር ተያይዞ የሰራተኛ ዝውውር ቅጥር፣ እንደ አጠቃላይ ለጊዜው ሰራተኞቹ ተመድቦ ይሄ እስከሚያበቃ ድረስ ባለበት እንድቆይ የሚል መመሪያ ተላልፈዋል። በዚህ ምክንያት በመንግስት መስሪያ ቤት ውስጥ ልንወስዳቸው የምንችል ስራ ፈላጊን ለመቅጠር ሌት መሆን አለ። ይሄኛው የሰራተኛ ምደባ እንዳለቀ መንግስት መቀበል የሚችለውን ያህል በግልጽ ማስታወቂያ የተወሰነውን ያህል የምንወስደው ይኖራል። ሌላው እዚህ አካባቢ በአቋቋም ነው ኮሚቴ ተጓትቶ ለሚባለው የስራ ሂደት እነዚህን የግል ተቋማት ዩኒቨርሲቲ ፓርቲዎችን ስራ እንዲፈጥሩ በማግባባት ነው እየሄድንበት ያለ ነው እና ይሄ ነገር ውሳኔ ይጠይቃል፣ በተዋረድ ውሳኔ ይጠይቃል። እነዚህ ነገሮች ጊዜን ወስደዋል፣ የተወሰነ ጊዜን ወስደዋል ማለት ነው። ይሁንና አሁን ያለንበት ደረጃ በመቾ በኩል ስምንት ኮንቴነሮች ተሰጥቶን ለቶኬ ኩታይ ወረዳ ልንጭን እየተዘጋጀን ነው ማለት ነው። ባምቦ ዩኒቨርሲቲ በኩል ያለው የዳቦ ፋብሪካ ኦልሞስት አሁን ዩኒቨርሲቲው ለዚህ የሚያስፈልገውን ባጀት መድቦ ወደ እንቅስቃሴው እየተገባ ነው ያለው። ባለፈው አርብ ታሰሩ የተባሉትን ወጣቶች ምክንያት ለማጣራት ወደ አምቦ ከተማ ፖሊስ ጣቢያ ባመራም የከተማ ፖሊስ አዛዥ ከከተማው ተዛውረዋል፣ ተወካያቸውም ስራ አልገቡም። ወጣቶቹን ያሰራቸው አካል የአገር ውስጥ ደህንነት በመሆኑ ምንም አይነት መረጃ ከኛ ልታገኝ አችልም አሉ። የወንጀል ምርመራው ክፍል ኃላፊ ተወካይ ዋና ሳጅን ታያበበ ድምፃቸውን ድምጻቸውን ለመቅረጽ ጠይቄ ፍቃደኛ ባይሆኑም ወጣቶቹ ከታሰሩ አንድ ሳምንት እንደሆናቸውና ምርመራ አድርገው ወደ ፍርድ ቤት ለማቅረብ ጥያቄ ሲያቀርቡ ግን የበላይ አመራር እንዲቆዩ ትዕዛዝ ማስተላለፉን መርማሪው ተናግረዋል። ወጣቶቹን ለማናገር ያቀረብኩት ጥያቄም ሳጅኑ የበላይ አካል ነው ካሉት ግለሰብ ፍቃድ ባለማግኘቱ አልተሳካም። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡኝ ወደ ኦሮሚያ ፖሊስ ኮሚሽን የኮሚኒኬሽን ስራ ሂደት ኃላፊ ደውዬ ለዛሬ አላገኘዋቸውም። መልስ እንዳገኘው ይዤ የምመለስ ይሆናል። ለአሜሪካ ድምፅ ናኮር መልካ ከአምቦ